የትግራይ ክልላዊ መንግሥት በሺዎች የሚቆጠሩ ታጣቂዎችን ኮረም ላይ እያሰፈረ እንደሚገኝና ዓላማውም በራያ ማንነት ጉዳይ ከአማራ ክልል ጋር ጦርነት ለማካሄድ ነው ሲል ኢሳት ምንጮቹን ጠቅሶ ትናንት አስተላለፈ የተባለውን ዘገባ የትግራይ ደቡባዊ ዞን ጸጥታ ጽሕፈት ቤት ኃላፊ አስተባብለዋል። ከማንነት ጉዳይ ጋር ተያይዞ በአካባቢያችን በሕጋዊ መንገድ የቀረበ ጥያቄ የለም ቢኖርም በሕግ እንጂ በጦርነት አንፈታውም ብለዋል ኃላፊው። ሙሉጌታ ጽብሃ ከመቀሌ ተጨማሪ ይዟል። ባለፉት ሁለት ሳምንታት ብቻ ከ37 ሺህ በላይ የሚሆኑት የትግራይ ልዩ ኃይል በኮረም መስፈሩን የኢትዮጵያ ሳትላይት ቴሌቪዥን ኢሳት ትናንት ዘግቧል። የራያ ማንነት አስመላሽ ኮሚቴ ህዝብ ግንኙነት ኃላፊ አቶ ደጀኔ አሰፋ ዝግጅቱ ሶስት ወራት አልፎታል፣ በሳምንታት እንኳን በርካታ ኃይል ተሰማርቷል ማለታቸውን ጠቅሷል። የተደቀነው አደጋ የአማራም ሆነ የትግራይ ክልላዊ መንግስቶች ሊያስቆሙት ስለማይችል ፌዴራል መንግስት ጣልቃ እንዲገባ ጠይቀናል ብለዋል ሲል ዘግቧል። ኢሳት ጉዳዩ ላይ የትግራይ ደቡባዊ ዞን ጸጥታ ጽህፈት ቤት ኃላፊ አቶ ሀይለ ምስጉን በስልክ ጠይቀናል። አቶ ሀይለ ምስጉን የትግራይ ህዝብና መንግስት ልማት ለማምጣትና መልካም አስተዳደር ለማስፈን እየሰራ ያለ እንጂ ለጦርነት የሚዘጋጅበት ምክንያት የለም ብለዋል። አሁንም በዚህ ትኩረት ሰጥቶ ጊዜውን ሰላምና የአካባቢን ልማት በማረጋገጥ ተጠምዶ ያለ ህዝብና መንግስት ነው። ይሄ እንዳለ ሆኖም ከአማራ ህዝብም ሆነ ከሌላ የሀገራችን ህዝብ ወደ ውጊያ የሚያስገባ የተፈጠረ አዲስ ነገርም የለም። እንደዛ የሆነ ፍላጎትም አጀንዳም የለውም። ያልሆነ መሬት ላይ የሌለ አጀንዳ እየቀረጹ አልሆነ መንገድ በተሳሳተ መንገድ ለመምራት የሚደረግ የጥፋት ፕሮፓጋንዳ እንደነበረ ይታወቃል። አሁንም ይህም የነበረውን ፕሮፓጋንዳ ማንኛውም ሰው አሁን የተጠቀሰው ቦታ መሬት ላይ ወርደው ማየት እና ማረጋገጥ የሚችልበት ህብረተሰቡን ለማደናገር ሆን ተብሎ የተፈጠረ የተፈጠረ አጀንዳ ካልሆነ በስተቀር ይሄ እውነተኛ ያለው ከማንነት ጉዳይ ጋር ተያይዞ በአካባቢያችን በህጋዊ መንገድ የቀረበ ጥያቄ የለም። ቢኖሩም እንኳን በህግ እንጂ በጦርነት አንፈታውም ሲሉም ተናግሯል። ለአሜሪካ ድምፅ ሙልጊታ ጽብሃ መቀለም